ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሃኒሻ ሰለሞን ለድምፃዊነት የበቃችው ጥርሷን በዘፈን ነቅላ የልጅነት የሙዚቃ መድረክ ላይ ግዘፍ የመንሳት ሕልሟን እውን አድርጋ አይደለም፤ ይልቁንም ለፋሽን ሞዴልነት ትቀርብ ነበረች። ድምጿ በቤተ ክርስቲያን መንፈሳዊ ዝማሬ መሟሸቱ ግና እውነት ነው። ያም የኮረዳነት ሕይወቷን ተሻግራ በአገረ እንግሊዝ የስደት ኑሮ ጅማሯ ወቅት ለዓለማዊው የሙዚቃ መድረክ ተሰጥኦ መለያ ሆኗታል። አንጋፋው የጀርመን ድምፅ ራዲዮ ጋዜጠኛ ድልነሳው ጌተነ የመድረክ አይነገብ ትክለ ቁመና ብቻ ሳይሆን ጆሮገብ ስርቅርቅ ድምፅ እንዳላት በስድስተኛ ስሜቱ የለየው እንዲያ ሆነ ነው የቃለ ምልልሳችን መነሻም ከዚሁ ነው። ድምፃዊት ሓንሻ ስለምን ወደ ሙዚቃው ዓለም ተስባ እንደ ገባች፣ ጋዜጠኛ ድል ነሳው እንደምን የሓንሻ ሥራ አስኪያጅ ለመሆን እንደ በቃ? ለምላሹ ቀዳሚዋ ድምፃዊት አንሻነት አስቀድሜ ይሄንን እድል ስለፈጠኸኝ፣ አይ መጀመሪያ አይደለም፣ አስታውሰ ያለሁበትን ከዚህ ቀደምም አሁንም ስላስታወስከኝ በአንተም በሙዚቃ ላፊም እጅግ አድርጌ አምስጋኔ ማቀርብላለሁ። ወደ ሙዚቃው ዓለም የተሳብኩበት ምክንያት እንግዲህ ዛሬ ማናጀሩ ከኔ ጋር ስለሆኑ እሳቸው ናቸው ወደ ሙዚቃው ዓለም እንድቀላቀል ያበጎኛል። ድል ባንተ በኩልስ የሀኒሻ ድምፅ ለሙዚቃ አፍቃሪዎች ጆሮ ገብ መሆኑና ለመድረክም ብቁ እንደምትሆን እንደምን እርግጠኛ መሆን ቻልክ? እንደምንስ ነው መድረክ ልታበቃት የቻልከው? የሚያጠግብ እንጀራ የሚያጠግብ እንጀራ ከምጣዱ ላይ እጁ ላይ ያስታውቃል እንደሚባለው እዚህ ለንደን ውስጥ የምንገኝ ኢትዮጵያውያኖች አንድ የሆነ ፊልም ዝግጅት እናዘጋጅ ነበርና እዚያ ላይ ተዋናይ የሚሆኑ ኢትዮጵያውያኖችን እንፈልግ ነበር። በወጣው ማስታወቂያ መሰረት እንግዲህ ካመለከቱትም አንዷ ሀኒሻ ነበረች። በእርግጥ እኔ ከዚያ በፊት አላውቃትም ነበር እና ምልመላ በምናደርግበት ጊዜ ለእረፍት ለሻይ እንደወጣን፣ ኮሪዶር ላይ ሆና ከጓደኛዋ ጋራ የጅጅን ዘፈን ትጫወት ነበር እና ሰማኋት። ያን ስሰማም ጥሩ ድምፅ አለሽ፣ ለምን አትጠቀሚበትም? የሚል ሀሳብ ሰነዘርኩኝ። በዚህ ሀሳብ መሰረት እሷም የሚረዳኝ ካለ ስትል እኔም እንግዲህ በድምጿ ስለተማመንኩ አይ ቲንክ እድሉን ብታገኝ ጥሩ ነው በሚል ነው እኔ እንግዲህ የሙዚቃ ሰው አይደለሁም ግን ሙዚቃ ወዳለሁ እና አንዳንድ ነገሮችን ስ ለማዘጋጀት ሞክራለሁ ብዬ ሙሉም ቃል ሳይሆን ይታሰብበታል በሚል ሁኔታ ነው እንግዲህ የጀመርኩ ከጀመር ነው በኋላ እውነትም በሙዚቃው ዓለም መኖር ያለባት ሰው መሆኗን ተረድቼዋለሁ። እንግዲህ ብዙዎችም እንደተረዱት ይገባኛል። ከዛስ ራስን ከመጠራጠር አልፈሽ ወደ መድረክ ላይ ስትበቂ ለመጀመሪያ ጊዜ የተጫወትሽው ዘፈን የትኛው ነው? በወቅቱስ ለመጀመሪያ ጊዜ መድረክ ላይ ከህዝብ ፊት ቀርበሽ የራስሽን የዘፈን በምታቀርቢበት ወቅት የተሰማሽ ስሜት ምን ነበር? ለነገሩ ዘፈን ውስጥ በጣም ለማመድ ነበረ። ጓደኞቼን ሲመጡ እሱም እየመጣ በሚያዩኝ ሰዓት ለነሱ የቤት ውስጥ እየተለማመድ የነ አቦነሽን የነ ጄጄን የነ አመልማልን እየተጫወትኩ አሰማቸው ነበረ። ከዛ በኋላ ደግሞ የተለያዩ በነጮች ዝግጅት በሚኖራቸው ጊዜ እየሄድኩ እየተወዳደርኩኝ አቀርብ ነበረ። ከዛ ያው ያለው ምላሽ በጣም ቆንጆ ነበረ። ግን ብዙ ጊዜ መድረክ ላይ ወጥቼ ስጫወት አላውቅም ነበር እና እንዴት አድርጌ እንደምጫወት ምን ማድረግ መውጣት መግባት የሚለው ነገር ነበረና፣ እኔ ግን ገብቼ በቃ እራሴን አስደስቼ ተጫውቼ ምናም ዘልዬ መውጣቱ ነው። ከዛ ማናጀሩ ደግሞ ለራሴች ነው ወይስ ለአድምተኞች ነው ለተጫወቼ የወጣሽው? ይለኝ ነበር። እና እኔ ግን ራሴን ደስቼ ብቻ ነበረ። ለነሱ ምን እንዴት አድርጌ እንደምጫወት ምናምን ብዙ አላውቅም ነበር። ግን የሰዎቹ እይታ ደስታ በጣም ጥሩ ነበረ። ሁሉ ጊዜ ደስታቸውን በጣም ቆንጆ ነበረ ቆንጆ ነበረ ይሉኛል። እና በዚህ ያው ደስታዬ እየጨመረ መጣ። የማበላሻቸውን እያስተካከል እሱም እየመከረኝ የሙዚቃ አለም ስላልኖርኩኝ በዛ እየተስተካከልኩ እያረምኩ እየተማርኩ አሁንም እየተማርኩ ነው፣ ግን ያው እየተሻሻልኩ፣ ሰዎቹም እየወደዱኝ ብዙ መጡ ማለት ነው። የእውነት ነው ህይወት ትምህርት ቤት ነው። በየቀኑ እውቀት ይገበይበታል። አቶ ድልነሳውስ ከረ ጅሙ ጉዞ በኋላ ሃኒሻ ለመጀመሪያ ጊዜ ለመድረክ በቅታ ሙዚቃ ዝግጅቷን ለሕዝብ ስታቀርብ፣ በአንተስ በኩል እንደ ስራ አስኪያጅነት እና የመጀመሪያ ምክር ለጋሽነት ምን ነበር የተሰማህ ያንን ውጤት ለማየት በመብቃት በወቅቱ? ምንድን ነው የሆነው፣ እሷ ሙዚቃውን መለማመድ ከጀመረች በኋላ መጀመሪያ እንግዲህ ያለነው እዚህ ውጭ አውሮፓ ስለሆነ ለኢትዮጵያ ወገኖቻችን ሙዚቃ በየጊዜው ማቅረቡ ምናምኑ አስቸጋሪ ነበር። ሊሆን የሚቻለው ምንድን ነው የውጭ ሀገር ሰዎች በሚያዘጋጁት ባዛር ላይ መካፈል ነው። እና እዚያ ላይ ለምን አልሞክርላትም የሚል ሀሳብ በማንገብ የተለያዩ ሙዚቃ አዘጋጆች ጋራ ደብዳቤ በመጻጻፍ ከዚያ የተወሰኑ በተለይ የአፍሪካ የሙዚቃ ባዛር ላይ እንድትካፈል እድል አገኘች። ያም ደግሞ አንደኛ ለእሷም ጥሩ ነበር እድሉ፣ ሁለተኛ እኔም ደግሞ የእሷንም የምትስተካከልበትን የምትሻሻልበትን ምክር የሚያስፈልጋትን ለመለገስም ጥሩ አጋጣሚ ጊዜ ነበር። በዚያ ሁኔታ ጀመረች እና ከዚያ ቀጥለን ደግሞ በተለያዩ በጀርመን በሌሎችም ከተማዎች እንደዚሁ የአፍሪካ የሙዚቃ ባዛር በሚደረግበት ቦታ እንድትካፈል እድሉን አገኘች። እንግዲህ በዚያ ሂደት ነው እየገሰገሰች የመጣችው ማለት ነው። ባደረገችው ዝግጅት እንግዲህ ያሳየችው እንቅስቃሴ፣ በመድረክ ላይ ያላት አቀራረቡ፣ ሙሉ በሙሉ ዝግጅቷ ፈረንጆች በሚወዱት አይነት ነው የሆነው እና ለእኔም ትንሽ እርካታ ሰጠኝ ምክንያቱም እዚህ ውጭ ስላለን ያው በብዛት ለእነሱ ማሳየት ስላለብን የእነሱ ደግሞ ሲወዷት እንግዲህ እድሏም ከፍ እያለ እንደሚመጣ ሌላ ምስክር ስለሚሆን ማለት ነው። አኒሻስ ከዛ በኋላ ወደ ነጠላ እና እንደዚሁ የቪዲዮ ወደ አልበም ቀረጻ ድረስ ደርሰሻል። እነዚህ ሂደቶችስ ምን ይመስሉ ነበር? እስከ አልበም ቀረጻው ድረስ የነበረው የሙዚቃ ህይወትሽ ምን ይመስላል? እንግዲህ በብዙ ነገር ነው ለአልበሙ ጋር ለመድረስም የፈጀብን ጊዜ ውጣ ውረዱ ብዙ ነበረ። እኛም እዚህ ስለምንኖር ኢትዮጵያ ሄዶ ለመስራትም በጣም ያስቸግር ነበረ። ቢሆንም ግን በየመሀሉ እዚህም እዛም እያልኩ ከዛ እየተሰራ እዚህም እየተሰራ እንደምንም መስራት እንደጀመርን፣ በመሀል ላይ ግን ድል ትንሽ ማናጀሩን ትንሽ የጤና ይቅርታ እክል አጋጠመው፣ መሀል ላይ ማለት ነው። ሁለተኛውን አልበም እየሰራን የመጀመሪያውን ሰርተን ጨርሰን ነበረ። ያው ጥሩ ስላልነበረ ጣል ነው እሱ አዳምጦታል፣ ጥሩ አይደለም በሚል ሁለተኛውን አልበም ስንሰራ ግን እሱ ትንሽ የጤና ችግር ሲገጥመው ጊዜ በርትተን ልንጨርስ ስንል አጋጣሚ እሱ ያው እንደሱ አጋጠመው ማለት ነው። ከዛ አይ እኔ የፈለገ ነገር ይሁን የጨረስነው የጀመርነውን ሳላወጣ ሐኪም ቤትም አልሄድም በሚል እኔ ደግሞ አይሆንም፣ ከአንተ በኋላ ይሁን ይደርሳል ስል በፍጹሞች ይገኛለሁ አለ። ጀምሬ እዚህ ጥዬ ሽምንም ለሆነ አልፈልግም፣ የመጨረሻውን አይቼ ብሄድ ይሻለኛል አለ። ከዛ ሳያልቅ የመጀመሪያውን አልበም ዝም ብሎ እሱ ለቀቀ ማለት ነው። ከዛ እግዚአብሔር ይመስገን እሱም ትኑ እሱም ነገር ሳይሆን ጫነልኝ። ግን ሳያልቅ ነበር የተለቀቀው በልምምድም ቢሆንም ግን ያው ጥሩ ተቀባይነት አገኘ። መጀመሪያ አልበም የሰራ ነው ማለት ነው። አቶ ድልስ ሙዚቃ ስራዎቿ ሀኒሻ በአልበም ተቀርጾ በወጣው ወቅት በተለያዩ ክፍለ ዓለማት አውስትራሊያም ድረስ ዘልቆ ተደምጧል። ያንን እውን ለማድረግ ሂደቱ ምን ያህል አዋኪ ነበር? ለአንተም እንደ ስራ አስኪያጅነትህ ከዛስ ምን ትምህርት ተገኝቷል? ስኬቱንስ እንደምን ትገልጠዋለህ? ሙዚቃም ስራ፣ ሱቅም ክፈት፣ ምንም ክፈት እንደ ስራ ነው፣ እንደ ንግድ ነው የሚሆነው ማለት ነው። እና ዋናው ትልቁ ነገር ምንድን ነው? ምን አይነት ፕሮዳክት ወይም ምርት ለአድማጮቼ ማቅረብ አለብኝ የሚለውን ታየዋለህ። እና ሀኒሻ እንዳለችው የመጀመሪያዋ አልበሟ ኢትዮጵያ በተሰራ ጊዜ ግጥሞቹም ዜማዎቹም አዲስ ለሚመጣ ሰው የሚሆኑ የሚሆኑና የሚመቹ አልነበሩም። ስለዚህ ያንን የመጀመሪያውን አልበም ጠቅላላውን ወደ አስራ ሁለት ዘፈን ነበር እንዲቆም አደረግ ነው። በብዙ ወጪ ወጥቶበታል፣ ግን ወጪ ስለወጣበት ጥሩ ያልሆነ ስራ መውጣት የለበትም በሚል ነው የወሰንሁት። ከዚያ ሁኔታዎችን ደግሞ ረጋ ብዬ ሳወጣ ሳወጥ አዲስ እንደመሆኗ መጠን መታወቅ የምትችለው ሁለተኛ ደግሞ እሷ በቤተክርስቲያን አካባቢ ስለሆነች ደድኩ ካበድኩልህ ምናምን የሚሉ ዘማዎችን የማትወድ ስለሆነች ሙዚቃዎቿ በማህበራዊ ጉዳዮች ላይ ያጠነጠኑ ቢሆን ይሻላሉ ወደሚል ሀሳብ ሄድኩኝ እና ከአንዳንድ ሰዎች ጋር በመወያየት ሳ በፓንአፍሪካኒዝም ላይ የተወሰኑ ግጥሞች እንዲሰሩልኝ እንደዚህም ደግሞ በኢትዮጵያ በወቅቱ በነበረው የፖለቲካም ሁኔታም የህዝቡ አኗኗርም ላይ በማህበራዊ ጉዳዮች ላይ የሚያጠነጥኑ ግጥሞች እንዲሰሩ ወሰኑ። እነዚያ ከተሰሩ በኋላ ለሷም ጥሩ ሆነላት። እውነቱን ለመናገር የሚያመቻትም በማህበራዊ ጉዳዮች ላይ በደንብ አድርጎ የተዋጣላት ሆነ። እንደምታውቀው ተባበሬ አፍሪካ የሚሉት ዘፈኗ በተለያዩ የአፍሪካ ቴሌቪዥኖችም በአፍሪካ በአካባቢ ተቀባይነት ነበረው። እስከ አሜሪካ ድረስ የፕሮ ቦኖ በአፍሪካ የመሬት ዘረፋ ላይ በተደረገ ባዛር ወይም ዝግጅት ላይ እንድትጋበዝ ያደረጋት ዜማ ነበር። ከዚያም ደግሞ በኢትዮጵያውያን ወገኖቻችን ዘንድ ትወደድ ያደረጋት አማ የሚለው ዘፈን ነው። እና እነዚህ ዘፈኖቿ አንት ስላቸው በማህበራዊ ጉዳይ ላይ ስለነበሩ ተቀባይነት እንድታገኝ ያደረጋት፣ ለኔም ያ እንግዲህ እርካታ እየሰጠኝ ሄደ። እንግዲህ በዚያ ሁኔታ አሁንም እየቀጠል ነው። ከድምፃዊት ታንሻ ሰለሞንና ስራ አስኪያጅና ጋዜጠኛ ድል ነሳው ጌታ ነጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን በሀኒሻ የሙዚቃ ስራዎች ላርኪነት መብቃት እንደምን ከዓለማችን ዝነኛ ድምፃዊያን ጋር ዓለም አቀፍ መድረኮችን እንደተጋራች ድምፃዊቷና ስራ አስኪያጁ በጋራ ያወጋሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።